ኤስቢኤስ አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በየዓመቱ በአውስትራሊያ የሚደረገው የ ስፖርት ቱርናመንት ለበርካታ ዓመታት በሜልበርን እና በሌሎችም ከተማዎች ሲካሄድ እንደነበረ ይታወሳል። ይሁንና ላለፉት ጥቂት ዓመታት ፕሮግራሙ በተለያዩ ሁለት ሜዳዎች ላይ ሲከናወን እንደነበረ ይታወሳል። ይኸውም ደግሞ በኢትዮጵያውያን ማህበረሰብ ማህበርና እንዲሁም ደግሞ በኢትዮጵያውያን ስፖርትና ባህል ፌዴሬሽን መካከል በሚደረጉ ሁለት የተለያዩ ቦታዎች ሲደረጉ እንደነበረ ነው። ባለፉት ጥቂት ዓመታትም ይህንን አንድ ለማድረግ የተለያዩ ጥረቶች ሲደረጉ ነበረ፣ ምንም እንኳን ባይሳኩም። ይሁንና በዘንድሮ ዓመት እነዚህ ጥረቶች ተሳክተው ሁለቱም ቡድኖች በአንድ ቦታ ላይ ለማዘጋጀት የወሰኑበት ደረጃ ላይ መድረሳቸውን ሰምተናል። በዚሁም መሰረት ከኢትዮጵያ ማህበረሰብ ማህበር አቶ ዘሪሁን ግዛው፣ በኢትዮጵያ የስፖርትና ባህል ፌዴሬሽን ቪክቶሪያ የህዝብ ግንኙነት ኃላፊ የሆኑት አቶ ተስፋዬ እንደ ሻው፣ በዚህ ዙሪያ ላይ ሀሳባቸውን የሰጡን ዘንድ ጋብዘናል። በቅድሚያ ለዚህ ውጤት በመብቃታችሁ እንኳን ደስ አላችሁ እንላለን። ሁላችሁንም እንኳን አብሮ ደስ አለን። አብሮ ደስ አለን። ማርሳቴ፣ እንደሚታወቀው የኢትዮጵያውያን ማህበረሰብ ማህበርና በኢትዮጵያ የስፖርት ባህልና ፌዴሬሽን በቪክቶሪያ ላለፉት ጥቂት አመታት በተለያየ ሜዳ ነበረ ዝግጅቶችን ስታከናውኑ የነበራችሁት። ይህ በህብረተሰቡ ዘንድ አንዳንድ ጊዜም ብዥታን ግርታን፣ ለምን በሁለት ቦታ ይደረጋል የሚል ከደስታ በኋላ ቅሬታ የፈጠረ እየፈጠረ የሚያልፍ ዝግጅት ነው በዘንድሮ አንድ ላይ ለመሆን በቅታችኋል ዘንድሮ ምን የተለየ ምክንያት ሆኖ ነው የወሰናችሁት ምክንያቱም ባለፉት ጥቂት ዓመታትም ሲሞከር ነበር አልተቻለም የዘንድሮ ለየት ያለበት ምክንያቱ ምንድን ነው ከአቶ ዘሪሁን ብንጀምር አመሰግናለሁ ማርታ በቅድሚያ ኤስቢኤስን ቴንኪዩ ማለት ፈልጋለሁ ምንድን ነው በኢትዮጵያ ኮሚኒቲ ና በስፖርት ቡድኑ መካከል አንቺም ሰፋ አድርገሽ እንደገለጽሽው ለአምስት ለስድስት ጊዜ የሚሆን ጊዜያቶች ተቋርጠው ግንኙነቱ አልነበረም። ያም ሲባል ደግሞ ግንኙነቱ ይቋረጥ እንጂ ጥረቶቹ በየዓመቱ ይቀጥላሉ። ወደ መጨረሻው አካባቢ እየተደረሰ ነገሩ እየፈረሰ፣ ይሄ ነው ተብሎ ግን የሚገለጽ ፖይንት ባይኖረውም ለዚህ ደርሰናል። ያ ደግሞ ምንድነው በማህበረሰቡ ላይ የፈጠረውን ትልቅ የልብስ ብራትም ኮሚኒቲውም ይመለከታል። በስፖርት ክፍሉም አካባቢ ይሄ በማህበረሰባችን ውስጥ ያደረገውን የልብስ ብራት ከውጤት ለማድረስ ይሄ አዲስ ኮሚቴ ተመርጦ ሲገባ የኢትዮጵያ ኮሚኒቲ ከተመረጥንበት ጊዜ ጀምሮ በየዓመቱ ትልቅ ጥረት እናደርጋለን። በተለይም በተለይም ትልቁ እንግፊት እያደረግን የነበረው የኢትዮጵያ ኮሚኒቲ ማህበረሰብ ስፖርት ክፍል ተለያይቶ ሊቆይ የማይችል መሆኑ ስለምንገነዘብ ብዙ ጥረት አድርገናል። በአሁኑ ሰዓት ግን ያው እንግዲህ የወቅቱም ሁኔታ የፈቀደ በመሆኑና ና የጥረታችንም ውጤት ተሳክቶ አሁን በአንድ ላይ ለማክበር የተዘጋጀንበትን ሁኔታ ነው እንግዲህ አሁን እያየን ያለ ነው። አቶ ተስፋዬስ ዘንድሮ የተለየ የሆነበት ምክንያቱ በአገር ቤት የተፈጠረው ሁኔታ እዚህም ያለው ሕብረተሰብ ከመለያየት ይበልጥ በአብዛኛው ለመቀራረብ የመሻቱ ምክንያት ስፖርቱም አንድ እንዲሆን ምክንያት እንደሆነ ነው ቀደም ሲል አቶ ዘርይሁን የገለጹት። እርሶስ በዚህ ላይ የሚሰጡት አስተያየት ምንድን ነው? እርስዎ የሚመሩት ፌዴሬሽን የኢትዮጵያ ማህበረሰብ ማህበር ለረጅም ዓመታት ሲያደርገው የነበረው ቶርናመንት ላይ አንድ ላይ ሆናችሁ ለመስራት የወሰናችሁበት ምክንያቱ ምንድን ነው? አው እንደተገለጸው፣ ያው በሀገራችን ያሉት በተለያዩ ጎራ ሁሉም የተለያዩ አንድ የሆኑ የፍቅር የይቅርታ ዘመን እስከሆነ ድረስ በሚል በሜልበርን የምንገኝ ኢትዮጵያውያኖችም ይሄንኑ ያው ኮንሲደር በማድረግ ተቀራርበን የምንሰራበትን ሁኔታ ነው የፈጠርነው። ለብዙ ጊዜ ችግሮች አሉ በኢትዮጵያውያኖች ላይ የእግር ኳሱን ግን አሁን ያው ብዙ ጊዜ ስንመለከተው ብዙውን ብንመለከት አብሮ የተደረገበት ጊዜ ይበዛል። ያው ሲጋንን አንዳንድ ጊዜ ነገሩን ሰፋ ስለምናደርገው ነው እንጂ በጣት የሚቆጠሩ ጊዜ ተለያይቶ የተደረገበት ነው። ስለዚህ ያንን ጠበብ ያለ ልዩነታችንን አብረን አቀራርበን መክረን መንፈሳችንን ያው እንግዲህ በጥሩ ጅማሬ ጀምረናል። ሰርተን ደግሞ ለውጥ ማምጣቱ የእያንዳንዱ ኢትዮጵያዊ ኃላፊነት ስለሆነ አብረን ሰርተን ዘላቂ የሆኑ ዘርፈ ብዙ የሆኑ ስራዎችን ለማህበረሰቡ እንደ ድል ለማቅረብ ነው እንግዲህ በዚህ የስፖርት ቶርናመንት የጀመር ነው። እንግዲህ ሁላችንም የራሳችንን ጥሩ መንፈስ ይዘን ከተነሳን የማንደርስበት እና ብዙ ነገር የማንሰራበት ነገር የለም ብለን የተነሳ ነው እና እንግዲህ ሁላችንም ጠንከር ያለና ለየት ያለ ነገር ይዘን መጥተናል ብለን እናምናለን። እንደሚታወቀው እዚህ አውስትራሊያ፣ በተለይ ደግሞ እዚህ ሜልበርን ከተማ እጅግ በርካታ የሆኑ የቀድሞ የኢትዮጵያ ብሔራዊ ቡድን የእግር ኳስ ተጫዋቾች አሉ እውቀታቸውን፣ ችሎታቸውን፣ ልምዳቸውን ማካፈል የሚችሉ ከዚሁ ጎን ለጎን ደግሞ በርካታ ታዳጊ ወጣቶችም እዚህ ተወልደው ያደጉ ልጆች በስተዋል ና ይህንን የህዝብ ሀብት በሙያም ደረጃ የሚሆን በተጫዋችነት ደረጃ ለመጠቀም ምን ጥረት እየተደረገ ነው? በተለይ በአሁን ሰዓት አብሮ ለመስራት በተወሰነበት ጊዜ አቶ ዘሪሁን እርሶ ቢጀምሩና አቶ ተስፋይም በዚሁ ላይ ሀሳቦትም ቢቀጥሉ። ጥሩ ጥያቄ ነው ማርታ፣ ትክክል ልክነሽ በተለይ ይሄ የሜልበርን ማህበረሰብ እንደ ብዛቱ እና እውቅ ስፖርተኞችም እንደመያዙ አይደለም፣ ምክንያቱም ሁኔታዎቹ ያው በማንጠብቃቸው መንገድ ብዙ ጊዜ እየሄዱ ማህበረሰቡን ወደ መጉዳት ስፔሻሊ በተለይ ይሄን አሁን አዲሱን ጄነሬሽንም ራሱ ወደ መጉዳት ደረጃ ላይ አደርሰው የቻለውን ፖይንት ራሱ ወደ ውስጥ ገባ ብለን ስንመለከተው ምንም አይነት የምናገኘው ነገር የለም። የኢትዮጵያን ኮሚኒቲ ወይም ደግሞ የኢትዮጵያ ማህበረሰብ ማህበር በቪክቶሪያ ይሄ ማህበረሰብ በጣም ብዙ የቆየ አንድ ትውልድ የቀረጸ ነው ማለት ይቻላል። ከሰላሳ አራት ዓመት በላይ ሲያገለግል የኖረ ኮሚኒቲ ነው። ሆኖም ታዲያ ይሄ ኮሚኒቲ በትክክል ልጆቹን ወይ ደግሞ ስፖርተኞችን እንደ ሁኔታው ወይ ደግሞ አግባብ ባለው መንገድ ይዟል ወይ ለሚለው ምናልባት ያንን ወደፊት የምናየውም ነው። ለዛም እንግዲህ የአሰራር ችግሮች በመፈጠራቸው ይሄ ነው የምንለው ፖይንት ባለመኖሩ ከኮሚኒቲው በማፈንገጥ እንዲሁም በተለያየም ባለመግባባት ወይ በግልም ቅራኔም ሊሆን ይሆናል። ማህበረሰቡን ግን ብዙ ጎዳ ነው ይህን ማህበረሰብ በተለይም ደግሞ አዲሱን ጄኔሬሽን ብዙ ጎዳ ነው እና ያንን ነው በአሁኑ ሰዓት የሀገራችንን ጉዳይ ፈቅዶ ቱ ስሪ ይርስ ይህን ሁኔታ ከመፈጠሩ በፊት ብዙ ጊዜ ሞክረናል። እንዳውም ላስቴር መጨረሻው አካባቢ ደርሰን ነው እንደገና ደግሞ የፈረሰው። ለማንኛውም ምን ለምን ይመቻል የሚባል ነገር አለ እና በዚሁም በኮሚኒቲውም በኩል ይሁን በዛም በኩል ያለው ሁኔታ ነገሮችን አቀራርቦ ወደ ጥሩ ነገር ለማምጣት የሚፈልግ ሌላ ሀይል ቢኖር እንደገና ደግሞ ከውስጥ እንደገና ደግሞ ሁኔታዎቹን በማጋጋል ለማረራቅ የሚሞክር ሀይል ይኖራል። በዛ የተነሳ ግን የማህበረሰብ ብዙ አዝኗል። በጣም ብዙ አዝኗል። እያንዳንዳችንም እንደምናዝን ነው የምናውቀው እና አዝነናል። ምክንያቱም ልጅ እዛ፣ አባት እዚህ፣ አባት እዛ፣ ልጅ እዛ ተበታትኖ ነው የቆየው እና የእግዚአብሔር ፈቃድ ሆኖ በአሁኑ ሰዓት በሀገር ላይ ባለው ጉዳይ ሁሉም ነገር አብቅቶ ዛሬ ወደ አንድነት በምንመጣበት ሰዓት ይሄንን ማህበረሰቡም ማካተትም ስላለብን እኔ በእውነት እኔ አሁን በጉጉት የማየው ከፊታችን ያለው የስፖርት በዓል እንዴት ሊዘጋጅ እንደሚችል ሳስበው በጣም ይደንቀኛል። በእውነት ግማሹም እንደው በእንባ የሚጠብቀው ነው የሚመስለኝ ምክንያቱም በጣም ብዙ ተለያይተን የቆየነን እና እነዚህን ነገሮች ምንድን ነው አሁን ቢሆን በጽሞና ሆና ታይተው ፎር ፊውቸር ምን መደረግ አለበት በሚለውም ላይ ቁጭ ተብሎ መወያየት የሚቻልበት ነገር ነው የሚኖረው እና በአሁኑ ሰዓት ከቡድኑ ጋር ከስፖርት ቡድኑ ጋር ስንነጋገር በእውነት በጣም የሚያስደስት ሁኔታ ነው ያየ ነው ከዚህ ከኮሚኒቲውም እንደገና ደግሞ የስራ አመራሩ እጁን ዘርግቶ ነው እየተቀባ ያላለው ኖት ኦንሊ የስፖርቱን ብቻ አይደለም። ዛሬ በአሁኑ ሰዓት እና ግንቡን አፍርሰን ብርጁን እንገንባ በሚለው ኮሚኒቲ ኦፕን አድርጎ በሩን ከዚህ በፊት ምናልባት በዘር በሃይማኖት፣ በጎሳ እያሉ ይጠቀሙበት የነበረውን ያን የአመለካከት ሁሉ አስወግደን በአሁኑ ሰዓት ሪል የሆኑ ኢትዮጵያኖች ወይ ደግሞ የስፖርቱን ስራ ሊሰሩ የሚችሉ ኢትዮጵያኖች በቦታው ላይ ገብተው እንዴት ይንቀሳቀሳሉ የሚለውን ልንሰራ የምንችልበትን ሁኔታ ነው እንግዲህ አሁን እያደረግን ያለ ነው። በእውነት የጀመርነው ነገር ከግብ ሊደርስ የሚችል እርግጠኛ ነኝ። ወደ አቶ ተስፋዬ መለስ ስንበል ና ቀደም ሲል ያነሳሁት ነጥብ ነበረ። እዚህ አውስትራሊያ ውስጥ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ለተለያዩ ክለቦች የተጫወቱ የእግር ኳስ ተጫዋቾች አሉ፣ እውቀታቸውን ሊያካፍሉ የሚችሉ ከዚህ ጎን ለጎን ደግሞ በርካታ እዚህ ሀገር የተወለዱ ልጆች አሉና አሁን በዚህ በቶርናመንቱ ላይ ከዚህ ቀደም ሁለት የተለያየ ሜዳ ላይ ሲጫወቱ የነበሩ ቤተሰቦችንና ልጆችን፣ እንዲሁም ባለሙያዎችን አንድ ላይ አቀናጅታችሁ በአንድ ሜዳ ላይ ለማጫወት ምን ጥረት እያደረጋችሁ ነው ያላችሁት? ቀደም ሲል አቶ ዘሪሁን የጠቀሱት ነገር አለ። ምናልባትም አሁን ስንገናኝ በደስታ በሲቃና በለቅሶም ሊሆን ይችላል የምንገናኘው በመነፋፈቅ ያሉት ነገር አለና ያንን ስሜት ለመፍጠር ምን እያደረጋችሁ ነው ያላችሁት? በተለይ ሙያንና ባለሙያን በማገናኘት በኩል እውነት ነው። ግን አንድ ነገር ሊሰመርበት የሚችለው ነገር ሁሉ ጊዜ የስፖርቱ ነገር በሚነሳበት ጊዜ ያው ስለ በዓመት አንድ ጊዜ ስለሚደረገው የኢትዮጵያ ቱርናመንት ሁሉ ጊዜ የዲሴምበሩ ብቻ ነው። ያ ነው ፎከስ የሚደረግበት። በዛ ምክንያት ብቻ ነው ሁሉም ነገር ያው ለአምስት ቀን ሆይ ሆይ እንላለን። ከዛ በኋላ ፋይል ይዘጋል። ከእንደገና ነው ዶሲው ተፈልጎ የምንነሳው። ያ የማይሆንበትን ነገር እኔ ፐርሰናሊ አሁን በቅርብ ጊዜ እንኳን ብዙዎቹን የቀድሞ የብሔራዊ ቡድን ተጫዋችና በተለያየ ክለብ የተጫወቱ ኢትዮጵያውያኖች በጣም ስመጥሩ የሆኑ ልጆች እዚህ ሀገር አሉ። እና እናገሬያቸዋለሁ ያላቸው ፈቃድ በእውነት ከሆነ የሚገርም ነገር ነው። እና አሁንም ይሄንን ነገር አንስተን አስተካክለን ሰዎችን አቀራርበን ያለውን የሀሳብ ልዩነት አጥብበን፣ ምክንያቱም በምድር ላይ በማንኛውም በማህበረሰብ ውስጥ ማንም ሰው አንድ አይነት ሀሳብ ይዞ አይሄድም፣ ሁሉም ሰው ይለያያል ያንን ነገር አቀራርበን ግን ሊንቀሳቀስ የሚችልበትን ነገር እየሞከረ ነው። ምክንያቱም ብዙ ሰዎች የሚጠብቁት እጅ ሰብስቦ ወገብ ታጥቆ የሚባለውን ትልቅ ስራ ነው። እንደዛ የሚባል ነገር የለም። ሁላችንም ደቂቅ የሆነውን በጎ ፈቃዳችንን ካደረግን ትልቁን ማህበረሰብ በተለይም ደግሞ የስፖርቱን ማህበረሰብ ልናሰባስብና ልናቀራርብ የምንችልበት ነገሮች አሉ። እውነት ለመነጋገር ከሆነ ደግሞ ፍራቻና ጥላቻዎችን ማስወገድ ያ የመጀመሪያው ነገር ነው። ምክንያቱም ያ የኢትዮጵያዊነት መንፈስ አይደለም። ፍራቻና ጥላቻ ከሄደ እውነት ነው። አንድ አባባል አለ ጉድ ቤተር ቤስት ነቨር ሌት ረስት የሚባል ያንን አንድ በአንድ እናጠጋገዋለን እና ያው ኢትዮጵያ ኮሚኒቲ አሶሴሽን ኢን ቪክቶሪያ እና የኢትዮጵያ ስፖርት ካልቸራል ፌዴሬሽን ቪክቶሪያ በቅርብ ያደረግናቸው ስብሰባዎች ላይ እውነቴን ነው፣ ከልብ ለመናገር እኔ ጊዜው ስለነበርኩኝ የነበረን ነገር ጥሩ የሆነ ሚቹዋል ሪሌሽን አለን። ወደፊት በጣም ጥሩ መልካም የሆኑ ነገሮች ድል ያው ከትንሽ ነገር ስለሚጀምር አሁን ይህንን ቶርናመንት በጥሩ ሁኔታ ካደረግነውና ነው ሕዝቡም ማህበረሰቡም ቀርቦ የራሱን ፍላጎት መቻል ያው እንግዲህ በትልቅ ፕሮፌሽን አይለቃም ትንንሽ በጎ ነገሮችን ይዞ ከመጣልን ስጋታችንን በውጤት በቅርብ ጊዜ ውስጥ እናያለን ብዬ አምናለሁ። ይህ የስፖርት ቱርናመንት ዋናው እንቅስቃሴ የስፖርት ነው ወይም ደግሞ የእግር ኳስ ግጥሚያዎች ነው። በዘንድሮ ቱርናመንትስ ላይ ምን ያህል ቡድኖች ሊጫወቱ እንደሚችሉ ታውቀዋል? በአሁን ሰዓት እንዲሁም ደግሞ ከእግር ኳሱ ባሻገር ሌሎች ዝግጅቶች ምን ምን አይነት ዝግጅቶችን አካታችኋል? አቶ ዘሪሁን ታንኪ ማርታ። በእርግጥ አሁን ምናልባትም ከዚህ በፊት የምናደርጋቸው የስፖርት አይነቶች አሉ፣ የምናዘጋጃቸው። ምን ያህል የስፖርት ቡድኖች ልታዘጋጁ ትችላላችሁ ለሚለው አሁን ይሄን አልነው ነው ብዬ በእርግጥ ልገልጽልሽ አልችልም። ሀያ ሁለተኛውን የኢትዮጵያ ቱርናመንት ስፖርት እና የዚህን የስፖርት ቡድኑን አንድ ላይ አድርገን በምናዘጋጅበት ሰዓት ዘንድሮ በጣም በተለየ መልኩ በጣም ብዙ ቡድን ይመጣል ብዬ ገምታለው። ከዛ በተረፈ እንደገና ደግሞ ድሮ ስናደርገው ከነበረው የስፖርት አይነቶች የበለጠይ ይ ያነሳ አይደለም የሚካሄደው። ከዚህ በፊት ሩጫ የወጣቶች ሩጫ ይኖራል፣ እንቁላል በማንኪያ የተለያዩ የስፖርት አይነቶች አሉ ዘንድሮ። ከዛ በበለጠ ይጨምራል እንጂ አያንስም። እና ዝግጅቱም በጣም ትልቅ ነው ብዬ ስለምገምት አሁን ምን ያህል ቲም ይኖራል ከየሴት ኮንታክት ተደራርገናል። ስንት ቡድን ሊመጣ እንደሚችል ይሄን ያህል ነው ብሎ አሁን ለመግለጽ በጣም ያዳግተኛል። ግን ግንኙነቱ አለ ምን ህል ቡድን አለ የሚለውን አሁን በውል ይሄን ያህል ነው ብዬ ለመግለጽ በጣም ይከብደኛል። አቶ ተስፋይስ በዚህ ዙሪያ ላይ የደረሳችሁ መረጃዎች አሉ? ምክንያቱም ከዚህ በፊትም በፌዴሬሽኑ በኩል የተለያዩ ስፖርታዊ እንቅስቃሴዎችንና ከዚሁ ጎን ለጎን ተያይዞ የሚሄዱ ማህበረሰቡን የሚያሳትፉ አንድ የሚያደርጉ ፕሮግራሞችን ስታከናውኑ ነበር። በፌዴሬሽኑ ስር በዘንድሮስ ዓመት አንድ ላይ ሆናችሁ በምታዘጋጁት ቶርናመንት ላይ ምን ምን ዝግጅቶች ይኖራሉ? በዝግጅቱ ላይ የቡድን ካፕቴኖች መጥተው ስብሰባ ያደርጋሉ። ስለዚህ ነው አሁን ትክክለኛውን የቡድኖችን ቁጥሮች ለማወቅ የማይቻለው። ስለዚህ ማን ኢን ማን አውት እንደሆነ ኮንፈርም የሚደረግበት ነው እና ያ ነገር እንደደረሰን እናሳውቃለን። በተጨማሪ ደግሞ የጁኒየር እንቅስቃሴዎች አሉ። ዘሪሁንም እንደገለጸው የተለያዩ ጨዋታዎች አሉ። ሌላው ግን ይህንን ቱርናመንት ለየት የሚያደርገው በሀያ ዘጠኝ አስራ አንድ አንድ ሙሉ ቀን ማለት ነው የኢትዮጵያን ዴይ ፌስቲቫል አለ በበላይነት ይህንን ፕሮግራም የሚያዘጋጀው ዳንኤል ሰይፉ፣ ጆሲ ዘላለም፣ ዳኒ ሰብለ፣ ግርማ አዲስ፣ አሰፋ፣ ኤሊያስ የማነ፣ አራርሳ ጋቢሳ፣ ያሬድ ባህላዊ ባንድ፣ ብላክ ጂዘስ፣ አበሻ ኪድ ዳንስ ክሩ፣ ሶሊ ተሰማ፣ ሰርከስ አበሻ ዋይ ኤስኬ፣ ፋሽን፣ ፉድ ኤንድ ኮፊ ሰርሞኒ፣ ኪድስ ኢንተርቴይንመንት፣ እነዚህን ሁሉ ያካተተ እለት ስለሆነ የማይቀርበት ቀን ነው እና በጣም የህፃናቶች ኢንተርቴይንመንት እጅግ በርከት አድርገን ለማዘጋጀት ወስነናል። ስለዚህ ጥሩ የስፖርት ቦታ ነው። አልቶና ኢስት ሶከር አካዳሚ ጥሩ ቦታ ስለሆነ ሰፋ ያሉ ዝግጅቶች አሉ። ለዚህም ነው የዚህ የሁለት ሺ አስራ ስምንት የኢትዮጵያን ቱርናመንት ለየት ያደርገዋል። ለዛ ነው አረስቱ ላይብሪንግ ኢትዮጵያን ቱጌዘር ተብሎ ሰብታይትል የተሰጠው። ስለዚህ ሁሉም ኢትዮጵያዊ መጥቶ ህጻናቶችም፣ ወጣቱም፣ አዋቂውም፣ የስፖርት ቤተሰቡም፣ ባህል አድናቂውም ይደሰታል ብለን እኛ በትልቁ ጠብቀናል። እንግዲህ ህዝቡ ደግሞ መጥቶ የራሱን ነገር ፊሊንጉን እንሰማለን ማለት ነው። ስለዚህ ከዚህም በላይ ብዙ ነገሮች ይደረጋሉ። ቀደም ሲል ሁለታችሁም እንደገለጻችሁት የዘንድሮ ቶርናመንት በአንድ ቦታ የሚከናወን ነው። በርከት ያሉ ኢትዮጵያውያኖችን አንድ እንደሚያደርግ ይጠበቃል። እንግዲህ ኢትዮጵያውያኖች ምን ይጠብቁ፣ የት ይገኙ? አቶ ዘሪሆን በእውነት ዘንድሮ ያው አልቶና ኢስት ነው የስፖርት ሜዳ የተያዘው። ይሄን እንግዲህ የስፖርት ተስፋዬ እንዲገልጸው ለሱ እድሉን እሰጣለሁ። ነገር ግን እኔ አንድ መናገር የምፈልገው ምንድን ነው ዘንድሮ በጣም የተለየ ተወትሮ ትልቅ ልዩነት እናያለን ብለን ነው የምናስበው። ማህበረሰባችን ከትልቅ እስከ ትንሽ፣ ሁለት ትልልቅ ፖይንቶች አሉ። አንደኛ ተቋርጦ የነበረው ማህበረሰባችን አንድ የሚሆንበት፣ ሌላው እንደገና ደግሞ የስፖርት ፍላጎት ያላቸው ወጣቶች፣ ህጻናቶች ሁሉም የሚሰባሰቡበት ነውና ዝግጅቱ በጣም ሰፊ ነው። በዛ ላይ እንግዲህ ማህበረሰቡ እንዲመጣ ነው ጥሬን ማስተላለፈው ማርታ። እጨርሻለሁ። አመሰግናለሁ። አቶ ተስፋዬስ ከዚህ በፊት ከነበሩት ለየት ያለ ዝግጅት እንዳዘጋጃችሁ ነው እየጠቀሳችሁ ያላችሁት። ማህበረሰቡ በጋራ ከሚዘጋጀው ፕሮግራም ምን ይጠብቅ? የት ይገኝ? ፕሮግራም ውስጥ ከመቼ እስከ መቼ ነው የሚሆነው? የፕሮግራም ዝርዝር ምን ይመስላል? ቀኑ 26 ዲሴምበር እስከ 30 ዲሴምበር ነው የኢትዮጵያ ኮሚኒቲ አሶሲሽን ና ቪክቶሪያ እና የኢትዮጵያ ስፖርት ካልቸራል ፌዴሬሽን ቪክቶሪያ በህብረት የሚያዘጋጁት በአልቶና ኢስት አድራሻው ኮርነር ኦፍ ሮዝ ሮድ ኤን ማይልስ ስትሪት አልቶና ቪክቶሪያ ሰላሳ ሀያ አምስት ፖስት ኮዱ ከአስራ ሁለት ሰዓት ፒኤም እስከ ናይን ፒኤም ድረስ ነው። ጥያቄዎች ካላችሁ ኢኤስሲኤፍቪ ዋን ዶት ኮም ወይንም ደግሞ ኢትዮጵያን ስፖርት ኤንድ ካልቸር ፌዴሬሽን ቪክቶሪያ ድረገጽ ላይ ሁሉም ኢንፎርሜሽን አለ ስለ እያንዳንዱ ነገር። ሌላው የምንጋብዘው ነገር መልካም ነገሮች፣ እጅግ ብዙ ነገሮች በሜዳው ላይ አቅርበናል እና ኢትዮጵያውያን በጠቅላላ የስፖርት አፍቃሪው ብቻም አይደለም፣ ባህሉ ስላለ ማለት ነው። ቅድም እንደገለጽኩት በ29 11 ኢትዮጵያ እንደ ፌስቲቫል አለ። በጣም ብዙ ዝግጅቶች አሉ። ሙሉ ቀን የሚደረግ ዝግጅት ነው እና ልጆቻችሁንም ይዛችሁ የምትወጡበት ጥሩ አጋጣሚ ስለሆነ ያንን ነገር እንድታደርጉ፣ ያያችሁት ነገር ደግሞ ምናልባት ሊያሳትፋችሁ የሚችል ነገር ይኖራል እና ያው ድርቢያብር የሚለውን ብሄል በዛው ትፈጽማላችሁ ብለን እንጋብዛለን። የተነፋፈቀው የሚቀያየበት ተሰብስባበሻ

አቶ ዘሪሁን ግዛው በኢትዮጵያውያን ማህበረሰብ ማህበር ገንዘብ ያዥ፣ አቶ ተስፋይ እንደሻው በኢትዮጵያውያን ስፖርትና ባህል ፌዴሬሽን ቪክቶሪያ የህዝብ ግንኙነት ኃላፊ የዘንድሮውን የ2018 ዓመተ ምህረት የኢትዮጵያውያንን ቶርናመንት በጋራ የመደረግን ምክንያት በማድረግ ለቃለ መጠይቃችን ስለቀረባችሁ፣ ሐሳባችሁን ስላካፈላችሁን፣ ስለነበረን ጊዜ እጅግ በጣም አመሰግናለሁ። እኛም እናመሰግናለን ማርታ፣ እግዚአብሔር ይስጣችሁ። ኤስቢኤሶች ቴንክ ዩ። ኤስቢኤስ ስለሰጣችሁን የአየር ጊዜ በጣም እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስቤስ አምሃሪክ ይከተሉን።